የኮሮና ቫይረስ በማህበረሰብ ውስጥ ሊያስከትል የሚችለውን የጤና ደህንነት በመፍራት ኢትዮጵያ እንደ አብዛኞቹ የዓለም ሀገራት ትምህርት ቤቶችን በመዝጋቷ በአሁኑ ሰዓት 26 ሚሊዮን የአንደኛና የሁለተኛ ደረጃ ትምህርት ቤት ተማሪዎች በቤት ውስጥ እንደሚገኙና ይህም በመማር ማስተማሩ ላይ ከፍተኛ ተጽዕኖ እንዳለው የትምህርት ሚኒስቴር ገልጿል። የአሜሪካ ድምጽ ያነጋገራቸው ወላጆችም ተማሪዎች በየቤታቸው ሆነው ትምህርት እንዲከታተሉ መደረጋቸው የህብረተሰብን ጤና በመጠበቅ በኩል አማራጭ ተጨባጭ የሌለው መፍትሄ ቢሆንም ተገቢውን እውቀት በማስተላለፍ በኩል ግን ተጽዕኖ እያሳደረ ነው ይላሉ። በዚህ ጉዳይ ላይ ሰፋ ያለ ዘገባ ያጠናቀረችው ስመኝሽ የቆየ ዝርዝሩን ታስደምጠናለች። በኮሮና ቫይረስ የተያዘው የመጀመሪያው ሰው ከተገኘና በዓለም ያለው ስጋት ወደ ኢትዮጵያም ከተጋባ በኋላ መንግስት በመጀመሪያ የወሰደው እርምጃ ተማሪዎች ትምህርታቸውን ከየቤታቸው ሆነው እንዲከታተሉ ማድረግ ነው። ይህ እርምጃ ተገቢ መሆኑን የሚያምኑበት ወላጆች በዚሁ መሰረት በቤት ውስጥ ልጆቻቸውን በማስተማር ላይ እንደሚገኙ ገልጸው የመማር ማስተማር ሂደቱ ግን ተግዳሮቶች አሉት ይላሉ። የሰባት ዓመትና የአራት ዓመት ልጃቸውን ዋን ፕላኔት ኢንተርናሽናል በተባለ የግል ትምህርት ቤት የሚያስተምሩት ወይዘሮ ፍቅረ ሰላም ጌትነት ከስራቸው ተጨማሪ ልጆቻቸውን በቤት ውስጥ ትምህርታቸውን እንዲከታተሉ ማድረግ በጣም ከባድ ነው ይላሉ። የሚያስደስት ነገር ሆኖ ግን በጣም ቻሌንጂንግ ነው። ምክንያቱም የሙሉ ቀን ስራ አለኝ። በቢዚ ጊዜ ነው የነበረኝ ስራዬም ላይ እና ከዛ ደግሞ አልፎ በተሰጠው የዴ ቱ ዴ ሌሰን ፕላን መሰረት ልጆችን ማስጠናት በጣም በጣም ከባድ ነገር ሆኖ ነው ያገኘሁት። እነሱም የሙሉ ጊዜ አቴንሽን ይፈልጋሉ፣ ስራዬም የሙሉ ጊዜ አቴንሽን ይፈልጋል እና ካሰብኩት በጣም የተለየ በጣም ቻሌንጂንግ የሆነ ጊዜ ነው እያሳለፍኩኝ ያለሁት። ግን ደግሞ ሙሉ ለሙሉም ሳቲስፋይድ ሆነን ከዚህ በፊት ሲመሩበት በነበረው ሁኔታ ለሚቀጥለው ዓመት ሬዲ ይሆናሉ ማለት አደል እና ምናልባት ትምህርት ቤቶቹ ይሄንን ያስቡበታል ብዬ አስባለሁ። የሚቀጥለው ወደ ትምህርት መመለስ የተቻለ ጊዜ ላይ በምን መልኩ ሪቫይዝ እንደሚያደርጉላቸው ያስቡበታል ብዬ አስባሉ። የዘጠኝ ዓመት ልጃቸውን ፊውቸር ሆብስ በተባለ ሌላ የግል ትምህርት ቤት የሚያስተምሩትና የሁለት ልጆች እናት የሆኑት ወይዘሮ ሙላት ወርቅ መኮንንም የተማሪዎች በቤት ውስጥ ትምህርት መከታተል በትምህርት አቀባበላቸውና በስነ ምግባራቸው ላይ ተጽዕኖ እንደሚያሳድር ይገልጻሉ። በጣም ትልቅ ፍቅራቸ ምክንያቱም በጣም ፊልም ያሉ ሞባይል ላይ ጌም መጫወት ይፈልጋሉ። ጌም ለመጫወት ሞባይል ይዞ ተደብቀው እንትን ያደርጋሉ እና ልጆቹን መከታተል በራሱ በጣም ይከብዳል። ወይም ምግባቸውን በአግባቡ በሰዓታቸው ሽብላ በልንሽ ምርቴት ከሆነ ግን አግባ በአግባቡ ሰዓቱን ጠብቀው ይበላሉ ወይ ብዙ ነገራቸው ኢኮኖሚ ሁለት ምርት አንዳንድ የግል ትምህርት ቤቶች ድህረ ገጾችን የቴሌግራም ቻናሎችንና ወርክሽቶችን በመጠቀም እንዲሁም ከወላጅ ጋር በየጊዜው በመነጋገር ተማሪዎች ከቤታቸው ሆነው ትምህርታቸውን እንዲቀጥሉ ጥረት እያደረጉ ነው። በቂርቆስ ክፍለ ከተማ የሚገኘው የሽመልስ ሀብቴ ሁለተኛ ደረጃ ትምህርት ቤት ዳይሬክተር አቶ ዝናቡ ሀጎስ እንደገለጹልን ግን በትምህርት ቤቱ የሚማሩ ተማሪዎች ካለባቸው የአቅም ውስንነት አንጻር በድህረ ገጾች ላይ የሚሰጡ ንባቦችን የሚከታተሉ ተማሪዎች ቁጥር አነስተኛ ነው። አቶ ዝናቡ ጨምረው በኮሮና ቫይረስ የተጠረጠሩ ሰዎች ለይቶ ማቆያነት ከተመረጡ ቦታዎች መሀል አንዱ ሽመልስ ሀብቴ በመሆኑ በአሁኑ ሰዓት ትምህርት ቤቱ ትኩረት ሰጥቶ እየሰራ ያለው ወደ ሰላሳ የሚጠጉ ክፍሎቹን ለዛ ማዘጋጀት ላይ ነው። አብዛኛውን በጣም ምክንያት ያል ተማሪዎች በዛ ያለበት ነው፣ እና ልጆቹ አብዛኛውን ተማሪ ብዙ አይከታተለውም። ቲቪውም፣ ሚዲያው ምናምን አይከታተለውም። ስለዚህ አብዛኞቹ ተማሪዎች አይከታተሉትም እንጂ አሁን እንደኔ ትምህርት ቤት ደግሞ አሁን ኳራንቲን ሴንተር ላይ ነው ሰለክት ሊሆነው አሁን የመማርና ማስተማር ጉዳይ ሰከንደር ነው። መጀመሪያ ህይወት ረፍ ነው። ክላስሞች ራሳቸው ለኳራንቲን ሴንተር ነው ሬዲ ያደረግናቸው እኛ ማለት በግል ትምህርት ቤት ውስጥ በሚማሩ ተማሪዎች መካከልም ከፍተኛ ልዩነት እንዳለ የገለጹልን ደግሞ የዋን ፕላኔት ኢንተርናሽናል ርዕሰ መምህር የሆኑት ጀማል ኢብራሂም ናቸው። አቶ ጀማል አክለውም በተለይ በአብዛኛው የገጠር አካባቢዎች የሚገኙ ሴት ተማሪዎች ብዙ ተግዳሮት ያለባቸው ከመሆኑ አንጻር በዚህ ወቅት ትምህርታቸውን ለመከታተል አዳጋች ይሆንባቸዋል ሲሉ ስጋታቸውን ይገልጻሉ። ብዙ ቤት ውስጥ ተግዳሮት ያላቸው ልጆች አሉ። ኢትዮጵያ ውስጥ ማለት ነው። በተለይ ደግሞ ገጠር አካባቢ ደግሞ ሲሆን ሴት ልጆች ማለት እንዳውም እንኳን ተገኘሽ ሊሆን ይችላል ይህን ስራ ስሪ ያን ስራ ስሪ የሚል ወደ ድሮ እንደገና የመመለስ አገኘናችሁ የሚል ነገር ሊኖር ይችላል። ገጠር አካባቢ እንግዲህ ደግሞ እንደምናውቀው የተላከላቸውን እንኳ ፕላዝማ ስንቱ የቴሌቪዥን ቅርቦታ አለው ብለን ብንል ይሄ አጠያያቂ ነገር ነው። ስለዚህ ተጽዕኖ እኔ በጣም ከፍተኛ ነው የምለው። በዚህ ጉዳይ ያነጋገር ናቸው የትምህርት ሚኒስቴር ኮሚኒኬሽን ጉዳዮች ኃላፊ ወይዘሮ ሀረጓ ማሞ በአሁኑ ሰዓት ሀያ ስድስት ሚሊዮን የአንደኛና የሁለተኛ ደረጃ ተማሪዎች በቤታቸው እንዳሉ ገልጸው በትምህርት በሬዲዮ በፕላዝማ ቴሌቪዥን፣ በዩቲዩብ እና በቴሌግራም ለማዳረስ እየተደረገ ያለው ጥረት ሁሉንም ተደራሽ አድርጓል ማለት እንደማይቻል ያስረዳሉ። ወደ ሀያ ስድስት ሚሊዮን የሚደርሱ ተማሪዎቻችን በቤታቸው ውጭ ነው የሚገኙት ማለት ነው እንግዲህ በተቻለ አቅም የኤሌክትሮኒክስ ሚዲያውን ያገኛሉ ብለን የምናስባቸው ተማሪዎች ጋር ለመድረስ ይህንን አማራጭ እንጠቀም በሚል ነው እየሰራን ያለ ነው እንጂ ሙሉ በሙሉ በኤሌክትሮኒክስ ሚዲያውን ቢሆን የሚሄደው ትምህርት መምህር ክላስ ውስጥ ሆኖ እንዲያስተምረው ልክ ይደካሉ የሚል እምነት አይደለም ያለን። እኛ ልጆቹ ከትምህርት ፕሮግራም ወይም ከትምህርት ስርዓቱ ውጭ እንዳይሆኑ በተለይ በዚህ በ ችግር ምክንያት ትምህርት ተቋርጧል። የተቋረጠው ትምህርት ግን እንደ እረፍት እንዳይቆጥሩት ትምህርት እየቀጠለ ነው የሚል አስተሳሰብ ውስጣቸው እንዲኖር ጊዜውን ዝም ብለው ባልባሌ ቦታ እንዳያሳልፉ ከማድረግ አንጻር ፕሮግራሙ ይቀጥላል፣ በፕሮግራሙ ውስጥ እነሱ ይካተታሉ በሚል መነሻ ነው። የትምህርት ቴሌቪዥንም ቢሆን የትምህርት በሬዲዮም ቢሆን ቴሌግራምን ዩቲዩብንም እያስቀጠልን ያለ ነው እና ተደራሽ ላይሆኑ ተማሪዎች አሉ። ምንም የሚደበቅ ነገር አይደለም። በተለይ ገጠራማ አካባቢ ያሉ ተማሪዎቻቸው በአንድም በሌላም በመብራት መቆራረጥም ብለን ደግሞ የኤሌክትሮኒክስ ሚዲያውን በእጃቸው ወይም በቤታቸው ባለመኖሩ ምክንያቱም እኛ የምናሰራጨውን ሙሉ በሙሉ ያገኙ የሚችሉበት አጋጣሚ እንደማይኖር ይታወቃል። ወይዘሮ ሀረጓ በኮሮና ቫይረስ ምክንያት በመማር ማስተማሩ ላይ እያደረሰ ያለውን ተጽዕኖ ከግምት ውስጥ በማስገባት ተማሪዎች ወደ ትምህርት ቤት በሚመለሱበት ወቅት በሁሉም የግልና የመንግስት ትምህርት ቤቶች የማካካሻ ትምህርት ሊሰጥ እንደሚገባና ለዚህም ዝግጅቶች እንደሚደረጉ ገልጸዋል። ሀገር አቀፍ ፈተናና የመሳሰሉት ተያያዥ ጉዳዮችን በተመለከተም ቫይረሱ ተወግዶ መደበኛ የመማር ማስተማሩ ሂደት ሲቀጥል ሊካሄድ የሚችልበትን ቅድመ ሁኔታዎች ኮሚቴ አቋቁሞ እየሰሩበት መሆኑንም ጨምረው ገልጸዋል። አሁን እኮ ይሄ በጣም ትልቅ ችግር ማለት ችግር በሽታ አለም አቀፍ የሆነ ጉዳይ ነው። የአንድ ሀገር ወይም የአንድ ሀገር ችግር አይደ በአጠቃላይ በዓለም ደረጃ ችግር ኖሮ ዓለማችን ምን እያደረገ እንዳለ እንዳችን የምናውቀው ነው ያለ ነው። የዚህ እንደሞ ሀገር ከዚህ ከአለው እውነታ ውጪ ልትሆናል ለዚህ በሀገራችን ለሱ ምድበ ሙሉ በግድ ጠርሰር ሲሆን ቀድሞ የነበረን ሂደት የምንቀጠል ነው የሚሆኑ ዞሮ ዞሮ እንደ ትምህርት ዘር የራሳችንን ዝግጅቶች እያደረግን ነው ያለ ነው። ትምህርት በሚከፈትበት ሰዓት ላይ ቫይረሱ ሙሉ በሙሉ ተወግዶ ትክክለኛ የሆነ ቀደም ብለ እናደርግ የነበረው መስተጋብር የምናስቀጥል ከሆነ እንዴት ነው መቀጠል ያለብን የሚለው ደግሞ ያን ባይሆነም፣ ሙሉ በሙሉ ሲወገድ ኦፊሻሉ ወደ ትክክለኛ መስመር ስንቀጥል ያኑ ኦፊሻል የምናደርጉ ምን ሆነ ማለት ነው። ጠቅላላ ስራዎቻችንን በተመለከተ በሌላ በኩል ከሰባት መቶ ሺህ በላይ ከሚሆኑት የከፍተኛ ትምህርት ተቋማት ተማሪዎች ውስጥ ሁለት መቶ ሺህ የሚሆኑት የሁለተኛና ሶስተኛ ዲግሪ ተማሪዎች ብቻ በኦንላይን ትምህርታቸውን እየተከታተሉ መሆኑን የገለጹልን ደግሞ በሳይንስና ከፍተኛ ትምህርት ሚኒስቴር የኮሚዩኒኬሽን ጉዳዮች ዳይሬክተር አቶ ደቻሳ ጉርሞ ናቸው። ሁለተኛ ደረጃ ትምህርትና የሶስተኛ ዲግሪ ትምህርት የሁለተኛ ዲግሪና ሶስተኛ ዲግሪ ትምህርትን መማር ይችላሉ ኦንላይን። ለመጀመሪያ ዲግሪ ትምህርት ደግሞ የተለያዩ መጽሐፍቶችን በኦንላይን ላይብረሪ በማመቻቸት ልጆቹ ከትምህርት ጊዜ ላል ጊዜ የሚቆዩ ከሆነ እና ከትምህርት ሳይርቁ መጽሐፍትን እያነበቡ የትምህርት ዝግጅት እያደረጉ እንዲቆዩ ነው ማድረግ የቻሉ። ምክንያቱም እንደዛኛ የተማሪው ቁጥር በጣም ብዙ ስለሆነ እና ያሉበት ኢንቫይሮመንቱም ሁሉም ቦታ ኢንተርኔትን ኖሮ የተለያዩ ለኦንላይን ትምህርት የሚያግዟቸው የተለያዩ ነገሮችን ለስማርት ፎንም ሆኑ ኮምፒውተሮች ኖሯቸው ያንን በቀላሉ መከታተል ቀላል ስላልሆነ ያው የተወሰኑት ደግሞ ማግኘት የሚችሉት ከየዩኒቨርሲቲዎች ዌብሳይት እና በእኛም በኩል አንድ የተዘጋጀ ለዚህ ፈር የተዘጋጀ በማእከል መጽሀፍትን ይዘዋል። ኦንላይን ላይብራሪ እነኝን ነኝን እየተጠቀሙ ለጊዜው ነገሩ እስኪለቀን እንዲቆዩ ነው የሚፈለገው። የትምህርት ሚኒስቴር ኃላፊዎቹ ዓለምን ያስጨነቀው ዓለም አቀፍ ወረርሽኝ ጉዳቱ በሁሉም ዘርፍ በመሆኑ በትምህርት ላይ ያሳደረውን ክፍተት ለመሙላት ትምህርት በሚጀመርበት ጊዜ ተማሪዎች በቂ ትምህርት እንዲያገኙ ይደረጋል። እስከዛው ግን ተማሪዎች ከትምህርታቸው የመቆራረጥ ስሜት እንዳይፈጠርባቸው በቻሉት አቅም መጽሐፎቻቸውን በማንበብና ትኩረታቸውን ትምህርት ላይ በማድረግ የራሳቸውን ጥረት ማድረግ እንዳለባቸው ይመክራሉ። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።